ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው መስታወት አድርገውም እዚህ ጋቢና አብራናለች። እንደምናመሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትልም፣ በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን። መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው። በጣም በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል። ባግራውንድ ቢዝነስ ነው። ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይም ቢዝነስ ዲግሪ መሆን ያለበት። በአጋጣሚ የእኔ ዲግሪ ደግሞ ቢዝነስ ነበረ። ስለዚህ እዛ ሁለት ዓመት ሰራሁኝ በኢንዱስትሪያል ኢንጂነር። ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው ሚሊዮር የመጀመሪያው አቶ አንበሴ ይትባረግ በቦይንግ የኤሽያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብፀሃ ካሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ። በፌስቡክ አት ቪኦኤ ማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድ ማስተሻገሩ ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። በዩናይትድ ስቴትስ የቅርብ ጊዜ ታሪክ በአንድ ግለሰብ በተከፈተ የተኩስ እሩምታ ባለቀ ሕዝብ ብዛት የከፋ የሆነው ጥቃት በደረሰባት በኔቫዳዋ ላስቬጋስ ከተማ ፖሊሶች የጥቃቱ መነሻ ምን እንደሆነ አሁንም ክትትል ይዘዋል። አጥቂው ሜስኪት የምትባል የኔቫዳ ከተማ ነዋሪ የ64 ዓመቱ ስቴፈን ፓደክ ከተከራየው የሆቴል ክፍል ሆኖ ከመንገድ ባሻገር የአሜሪካ ሀገረሰብ ሙዚቃ ድግስ ለመመልከት በታደሙ 22 ሺህ ተዝናኞች ላይ በከፈተው ተኩስ ቢያንስ 59 ሰው ገድሏል፣ 527 ቆስለዋል። የራሱን ሕይወት አጥፍቶ ስለተገኘው ስለ አጥቂው ግለሰብ ፕሬዝዳንት ዶናልድ ትራምፕ ዛሬ ሲናገሩ የታመመ ሰው ነው። በጣም ከፍተኛ ትኩረት ሰጥተን እየተከታተልነን ይህ እጅግ በጣም በሽተኛ የሆነ ግለሰብ ጉዳይ ነው ብለዋል። ፖሊሶች ሰውየው ከነበረበት ክፍል 23 ጠመንጃዎች ከቤቱ ደግሞ 19 ጠመንጃዎች አግኝተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከሰሜን ኮሪያ ጋር ዲፕሎማሲያዊ መፍትሄ ለመፈለግ የያዘውን ጥረት የመከላከያ ሚኒስትር ሙሉ በሙሉ ይደግፋል ሲሉ ዛሬ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ይሁን እንጂ የውጭ ጉዳይ ሚኒስትር የያዘው ጥረት ፕሬዚዳንት ትራምፕ ከፒዮንግያንግ ጋር መደራደር ጊዜ ማባከን ነው ብለው ከተናገሩት ጋር የግዴታ ይጋጫል ማለት እንዳልሆነ ሚኒስትር ማቲስ አስከትለው አስረድተዋል። ማቲስ ለዩናይትድ ስቴትስ ኮንግረስ የወታደራዊ አገልግሎት ኮሚቴ በሰጡት ቃል የያዝነው ሁኔታዎችን መዳሰስ ነው፣ ፕሬዚዳንቱ ጊዜው ሳይደርስ ማነጋገር አይገባም እያሉ እኛ እያነጋገርን አይደለም ሲሉ ያስረዱት ጂም ማቲስ አንዳንዶች እንደሚሉት የተጋነነ ያካሄድ ልዩነት የለም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ፖርቶሪኮን እየጎበኙ ነው። በከባድ አውሎ ንፋሳማ ዝናብ በተጎዱት ቴክሳስና ፍሎሪዳ ክፍለ ሀገር የተካሄዱት ፈጥኖ ደራሽ እርዳታ ጥረቶች ያደነቁት ፕሬዝዳንቱ ከሁለት ሳምንታት በፊት ሄሪከን ማሪያ በመታቻቸው ካሪቢያን ሀገሮች ረዳት ላይ የተሰማሩትን ቀዳሚ የእርዳታ ሰራተኞች አመስግነዋል። ፕሬዚዳንቱ ከቀዳማዊት እመቤት መላኒያ ጋር ወደ ሳን ሁዜን ለመጓዝ ከዋይት ሀውስ ከመነሳታቸው አስቀድመው ዋይት ሀውስ ላይ ለጋዜጠኞች በሰጡት ቃል ቴክሳስና ፍሎሪዳ ላይ ኤ ፕላስ እጅግ በጣም ጥሩ ተብለናል፣ ልነግራችሁ ፖርቶሪኮ ላይ ከዚህ በከፋ ሁኔታ በዚያው ደረጃ እየሰራን ይመስለኛል ብለዋል። ፕሬዚዳንቱ በጉብኝታቸው ዋሽንግተን በሚገባ አልደረስልንም ብለው ነቀፋ ያሰሙትን የሳን ሁካን ከንቲባ ጨምሮ ከደሴቲቱ ባለስልጣናት ጋር ይ ነጋገራሉ ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅታችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔ እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ። ጋቢና በመንገድ ዛሬ እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ ሶስት ኢትዮጵያውያን ጋር ውይይት አድርጋለች። በውይይቱ ወጣቶችን ለስኬት ሊያበቃቸው ይችላል የተባሉት ልምዶች ተነስተዋል። ለዛሬ የውይይቱን የመጀመሪያ ክፍል ይዘንላችኋል። እንደምን ሰነበታችሁ የተከበራችሁ እና የተወደዳችሁ የአሜሪካ ድምፅ የሬዲዮ ፕሮግራማችን አድማጮች፣ የፌስቡክ ገጻችን ተከታታዮች፣ እንደዚሁም የድረገጻችን ቋሚ ተከታታዮች እንደምታላችሁ። እንግዲህ ሰሞኑን ስትከታተሉን እንደነበረው ለጋቢና ቪኦኤ ጋቢና በመንገድ ላይ ለተሰኘ ፕሮግራማችን ኢትዮጵያውያን የሆኑ ኢትዮጵያዊ የደምና የዘርግን ያላቸውን ሰዎች ፈልገን ከዩናይትድ ስቴትስ ውስጥ እያመጣን በተለየ የትምህርት ፍቃድ፣ የስራ ችሎታ ያላቸውን ሰዎች እየጋበዝን ልምዳቸውን እዚያን ካፍሉን ስናደርግ ቆይተናል። ዛሬ እንደው በሙያቸውም በትምህርታቸው የጠነከረ ልምድ ያላቸውን ሰዎች ነው ይዘን የመጣ ነው። የመጀመሪያ ታሪካቸውን ተልኮልን ሳነበው በጣም ትልልቅ ሰዎች ነበር የጠበቁት። ሲመጡ ሳያቸው ናቸው እንዴት ቀዳራ ውስጥ የገቡት የሚያስብል ነው እና አቶ አንበሴ ባረክ ከፊት ለፊቴ ይገኛሉ። አንቱ ልበት የኤዥያ ፓሲፊክ የቦይንግ የደንበኞች አገልግሎት ምክትል ፕሬዝዳንት ኖት እንደዚሁም ደግሞ የሰሜን ምስራቅ ኤዥያ የሽያጭ አገልግሎት ዳይሬክተር ነው። ትግራይ ደግሞ አቶ አጽባሀ ከህሳይ በቦይንግ የግሎባል ሰርቪስ ውስጥ ከፍተኛ ማናጀር። አንተንም አንተ ልበል አይደል? ከፊት ለፊቴ ደግሞ ነቢሃ አብደላ በቦይንግ እንደዚሁ ፕሮጀክት ማናጀሮች በዚህ በተጣበበ ጊዜ ፈቃደኛ የሆናችሁ ልምዳችሁን ለሌሎች ኢትዮጵያውያን ለማካፈል ስለመጣችሁ በጣም እናመሰግናለን። እና እስቲ አቶ አንበሴ ባረቅ ጀምር። እዚህ የምክትል ፕሬዚዳንትነት ስልጣኑ ከኢትዮጵያ ከአፍሪካ ማለት አሁን በማደግ ላይ ካሉ ሀገሮች በስደት ነው የምትመጣው። እንደዛ ተሻግረህ መጥተህ ምንድነው ጥልቅ ያደረገህ? እስቲ ንገረኝ። እሺ በመጀመሪያ አመሰግናለሁ። አመሰግናለሁ ስለ ጋበሽን እዚህ። በተጨማሪም ብዙ ወጣቶችን በተለይ ኢትዮጵያኖችን ለማበረታታት የምታደርጉትን በጣም የሚደገፍ ነው። እሱም አመሰግናለሁ። ስሜ አንበሴ አፈወርቅ ነው። ለነገሩ እዚህ ስንመጣ ያው እንደተለመደው ፓስፖርታችን የአያት ስም ስላለው ላስትሬም አድርገው ስትና አንበሴ የተባረክ ባላድርግ ቤተሰቦቼ እና ጓደኞቼ ማንበሴ አፈወርቅ ነው የሚያውቁኝ። ስለዚህ በአያት ነው በአያት ቀ ነው የመጣሁት አንድ አስራ ሦስት ዓመት የሆነኛ ከዛ በፊት ኮሌጅ ያደኩት አዲስ አበባ ኢትዮጵያ ውስጥ ነው። እዛ የተማርኩትም መደበኛ ትምህርት፣ መቼም ትምህርት አያልቅም፣ ግን መደበኛው ትምህርት የሀይስኩልም የኮሌጅ ዩኒቨርሲቲ አዲስ አበባ አዲስ አበባ ዩኒቨርሲቲ የተማርኩት። የስራ ጊዜን በአብዛኛው ያሳለፍኩት በኤቪዬሽን የስራ መስክ ላይ ነው። እዚህም ስመጣ የሚፈልገውና የምመኘው ያንኑ ስራ ነበር። በተለያየ አጋጣሚዎች ኢትዮጵያን ኤርላይንስ ውስጥ በምሰራበት ጊዜ ከምተዋወቃቸው እንግዲህ ብዙ ኔትወርክ አለ ሰዎች የተለያዩ ስራዎችን አማራጮችን አግኝቼ እዚህ በዋኝ ከመጣው ስመጣ ግን ሁሉ ነገር እንደ ልብ አልነበረው። ብዙ ድካም እና ብዙ ስራ ነበረው። ጥሩነቱ እዚህ ሀገር ለደከመ ለሰራ ሰው አዋርዳለው፣ ተመልካች አለው እና ሪኮግኒሽንም አለው የዛ ውጤት ነው። ግን ትልቁ ትምህርት እዚህ ያደረሰኝ የምለው ኢትዮጵያ ላይንስ በነበርኩ ጊዜ ያገኘሁት በስራ ላይ ያነበረ ልምድ ነው። በዚያ በእድሉ አለ ማለት ነው ቀዳዳው አለ ማለት እንግዲህ እንደሚገመተው እዚህ ሀገር ላሉ ለተወለዱም ለዜጎችም አንዳንድ ቦታዎች የኃላፊነት ቦታዎች ከባድ እንደሆኑ ነው የሚታሰበው። እና ለሰራ ሰው ብቻ በር የሚከፈትበት እድል አለ። ልክ ነው ቀላል አደለም እድሉ አለ። ብዙ የተለያዩ መንገዶች ግን አሉ። ለምሳሌ እኔ እዚህ በጣም የተለየ ነገር ያየሁት እዚህ ሀገር ኮርፖሬት አሜሪካ ውስጥ በሪፈረንስ በጣም ያምናሉ። በሌላ ሰው ሌላ ሙያ ባለሙያ አንድን ሰው ለአንድ ቦታ ሪፈር በሚያደርጉበት ጊዜ ብዙ ዋጋ ይሰጡታል። ኢትዮጵያ ውስጥ እንደዛ ብዙ አለመድን። ኢንፋክት የዘመድ ስራ ምናምን የሚባለው እዚህ ግን ያ በጣም ጥሩ ነው። እንደ ጥሩ ነገር ነው የሚታየው እና በፊት በምሰራበት ጊዜ ሰፋ ያለ ኔትወርክ ነበር። በዚህ በኤቪዬሽን መስክ ብዙ ትራብል አረግ ነበር፣ ከስራው ጋር በተገናኘ በተለያዩ ሀገሮች ውስጥ ከብዙ ሰዎች ጋር ተዋውቅ ነበር። ያ እንግዲህ ያ ኔትወርክ ለእኔ ረድቶኛል። እዚህም ከመጣሁ በኋላ ያየሁት ግን ለሌሎችም ኢትዮጵያውያን የሚረዳው በሁሉም መስክ፣ የትኛውም መስክ በሙያም ሆነ ከሙያ ውጭ ኔትወርክ ማድረግ፣ ራስን ማስተዋወቅ፣ ራስን መግለጽ በጣም አስፈላጊ ነው። አንዱ ችግራችን ለእኔም የነበረው እዚህ የራስን ኤክስፕረስ ማድረግ ብዙ አልተለመደም። ሀገራችን ራስን መሸጥ እንድነ የሚባለው ጉራ ነገር፣ እዚህ እንደዛ አይደለም። እዚህ ራስን ማስተዋወቅ የኮንፊደንስ ወይም በራስ የመተማመን ማሳያ ነው። ስለዚህ ያንን መጠቀም ያስፈልጋል። በእርግጥ በስራ በተግባር ማሳየትም በጣም ያስፈልጋል። መስራት ያስፈልጋል። በሩ አለ መጀመሪያው መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው። በጣም በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል። የዛሬ ምናልባት ሀያ ዓመት አካባቢ እዚህ ሀገር መጥቼ አንዳንድ እዚህም የመጡ ሰዎችን ሳይ በጣም ይቸገሩ ነበር። አሁን ብዙ ተቀይሯል። በተለይ ቦይንግ እንሰራበት፣ እኛ ሁላችንም እንሰራበት ሁለት መቶ ሶስት መቶ የሚሆን እንግዲህ አበሾች ይኖሩ ይሆናል። አፍሪካን ሳትንስ ይኖራሉ ብዬ አስባለሁ። እና ብዙ ጥሩ ስም አለ ጥሩ ስም አለው ብዙዎቹ ጥሩ ይሰራሉ። ያ በብዙ ሰዎች ይታወቃል። እኛ ሌሎች ጓደኞቻችንን ወይም የምናውቃቸውን በሙያም ሪፈር በምናደርግ ጊዜ ሪስፔክት አለው። በሩ እየሰፋ እየሰፋ ይሄዳል ማለት ነው። እሺ፣ እንግዲህ የራስ ጥረትም እንዳለ ሆነው እንዳለ ሆኖ ማለት ነው። ወደ አቶ አጽበሃ ካሳይልጣ፣ በቦይንግ እንግዲህ በግሎባል ሰርቪስ ውስጥ ከፍተኛ ማናጀር ነ እና ለአንተም ተመሳሳይ ጥያቄ ነው ማቀርብለ እንዴት እዚህ ገባ? የት ነው የተማርከው? የት ነው ያደግከው?

እኔ የኤቪሽን ፍቅራ ከድሮ ጀምሮ አባቴ ኢትዮጵያ ነው ነበረ በዛ በአባቴን ለመከተል ብዬ ወደ ኤቪሽን ነበረ መግባት የተለኩት። ቦይን ልክ ኮሌጅ እንደጨረስኩኝ ቦይ እንደምንም ጥሬ ቦይን ገባ እና ቦይን እንደጀመርኩኝ አባት ነበረ ኢትዮጵያ ነበ ሚሰራ እሱን ለመከተል ነበረ ፍቅሬ ነበረው ኤቪሽን ግን ኤቪዬሽን ውስጥ ከገባ በኋላ ደግሞ አንድ ትልቅ ነገር የነበረኝ እኔ ሊደርሽፕ ውስጥ መግባት ያለ ወደ ማለቅ ፈንግዳለሁ እና በዛ ምክንያት ቦይን ውስጥ ገባ ወደ ማኒፋክቸሪንግ ውስጥ የገባ ማኒፋክቸሪንግ ኢንጂኒሪንግ ሚባል በቴክኒካል ፊልድ ነው። ከዛ በኋላ እሱ እንደጨረስኩኝ ወደ ፋይናንስ የሂሳብ ክፍል ማለት ነው፣ ወደዛ ውስጥ ከባው፣ ከዛ ወደ ኦዲት ከባው፣ ከዛ በኋላ ወደ ሰፕላይ ማናጀርስ ሰፕላይ ማኔጅመንት ግሎባል ሰርቪስ ውስጥ ገባ። በቃ በዛ ነው ያደግኩት ማለት ነው። እንግዲህ ቅድም ለአቶ አንበሴ እንዳነሳሁት ከኢትዮጵያ ለሚመጡ ሰዎች ሊከብድ ይችላል ብለናል። አንተ ደግሞ እዚህ ነው ያደግከው። እንዴት ነው ንጽጽሩን ስታየው? አንድ ነገር አለ ትልቁ ዲፍረንሱ እዚህ ያደገ ሰው ትንሽ ኮንፊደንሱ ምናምን ትንሽ ሃይ ነው፣ መነጋገርም ይችላል። እዚህ ደግሞ ኮሌጅ የተማረ እና ደግሞ ሃይስኩል ከተማረ እዛ አንድ ነገር የሚያስተምሩት ምንድነው ኮሚኒኬሽን ቤት፣ እንዴት ብሎ ኔትወርክ እንደምንፈጥር እንዴት ብሎ አለማተር ያስተምሩሻል ከዛ ማንንም ገብተን አንኳርተን ማንም ቢሮ ይንን አንኳርተን እና መናገር እንችላለን ስለ እውቀታችን፣ ስለ ትምህርታችን ሁሉ ነገር ማድረግ ይቻላል እና አሁን እኔ እዚህ በወይኒ ውስጥ ከገባ በኋላ ምንም ትንለኝም አላፍረም። ሄጅ ያን ሰውን በራ ንኳቸ ለመጠየቅ እና የራሴን ራሴን መሸጥ አንድ ከንበሴ ለመናገረው ቅድም ራሳችንን መሸጥ አለብን ግን ዝም ብሎ አይደለም መሸጥ፣ እና ኤክስፒሪንሱ መኖር አለበት። በተግባር ማሳየት ልምዱ መኖር አለበት፣ ችሎታው መኖር አለበት እንጂ ዝም ብሎ ሄዶ አፕቶ እንደዚህ ማ አለ በተግባር ማሳየት አለበት። እሱ ከታየና ከተሰራ በኋላ ለእኛ ቀላል አይደለም። አሁን አንድ ነገር የውጭ ሀገር ዜጋ ከሆንሽ፣ በሆናችን ከሆንን አንድ እንትን አለ የሚቀጥረው ሰው አብሮ ውስጥ የሚቀጥ እንትን አለ ኳሊፊኬሽን ያላቸው የላቸውም ብሎ ይጠረጥራሉ። ብቃት አላቸው የላቸውም። ቢኮዝ በተለይ ደግሞ የውጭ አገር ዜጋ የውጭ ከተማ እሱን ሁሉ ኮንፊደንስ የላቸውም እና በእኛ ደረጃ የተማሩት ሰው ችሎታ አላቸው ያጡታል ወይ ስራውን ምናምን ነገር በተለይ ደግሞ ትንሽ ደግሞ አክሰንት ደግሞ ምናምን ካለ ደግሞ እሱ ላይ ደግሞ ትንሽ ደግሞ ንግግራቸው ላይ ሳለ የለም ሆነ እሱ ጥያቄ ለባሽ ሆነስት መሆን አለበት። ለሱ እሱን ሁሉ የምናልፈው ምንድነው መችሎታችን በማሳየት እና በእውቀታችንን ካሳየም በኋላ ከዛ በኋላ ልክ እንዳለው በሩ ይከፈታል። በሩ ከተከፈተ በኋላ ኔትወርክ ማለት እናመሰግናለን። እንግዲህ እስካሁን ጥሩ ልምዳችሁን ያካፈላችሁን እና ነቢሀ አብደላ አንቺም በቦይንግ ውስጥ በፕሮጀክት ማናጀር ነሽ ምን ማለት ነው ያንቺ ስራ? እንዴት ስ ዚህ ደረሽ? በመጀመሪያ ይሄን እድል ስለሰጠሽኝ በጣም አመሰግናለሁ። አቶ ማንበሴ አቶ ጣስባሀ በጣም አከብራቸው እና ትልልቅ ሰዎች ናቸው። ከነሱ ጋር ይሄንን መድረክ ሼር እንዳደረግ ስለጋበሽኝ በጣም አመሰግናለሁኝ። መጀመሪያ ከጀመርኩበት ጆርኒ ሼር ለማድረግ ከጀመርሽበት ጉዞ ከጀመርኩበት ጉዞ የተወለድኩት ደሴ ከተማ ነው ያደኩት ብዙ ሀገሮች ነው አዲስ አበባ አደግኩኝ ትምህርት ቤት የተወሰነ ጊዜ አዲስ አበባ ሄጃለሁ ሳውዲ ደግሞ ቤተሰቦች የነበሩ እዛም ሳውዲም አድጌያለሁኝ ከዛ በኋላ ደግሞ ባችለር ለመስራት ማሌዥያ ነበር የሄድኩት አራት አመት እዛ ቆየሁኝ ማለት ሰለም የሰለም የሚባል ዘፈና በብዙ ቦታ የተጠማዛዘኝ ቦታ የደረስኩት ከኤዥያ እዚህ መጣሁ። ማስተሬ ለመስራት ማስተሬን እየሰራሁ እንዳለ በወንግ የምገባበት አጋጣሚ አገኘሁኝና ያው እዛ ገባሁም እዛ መደገባሁኝ። መጀመሪያ የጀመርኩት ስራ ኢንዱስትሪያል ኢንጂኒሪንግ በሚባሉ። ባክግራውንዴ ቢዝነስ ነው። ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይም ቢዝነስ ዲግሪ መሆን ያለበት። በአጋጣሚ የኔ ዲግሪ ደግሞ ቢዝነስ ነበረ። ስለዚህ እዛ ሁለት ዓመት ሰራሁኝ በኢንዱስትሪያል ኢንጂነር። ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው የኔ ስራ አሁን ብዙ ፕሮጀክቶችን መምራት ነው የስራ ኃላፊ፣ በአማርኛ ለመተርጎም ያህል የስራ ቅንብር ኃላፊ ማለት ነው። የምሰራቸው ፕሮጀክቶች በአብዛኛው የሚያተክሩት እቃ አቅራቢዎቻችን ጋር የተለየ ብዝነስ ኢምፕሩቭመንት የስራ ማሻሻያ ኢንጂነሮቻችን አይዲያው ሲኖራቸው እኛ ጋር ይመጣሉ። ከዛ ይሄንን የስራ ማሻሻያ እቃ አቅራቢዎቻችን ጋር ጠይቁልንና ይህንን አሻሽለው እንዲያቀርቡልን አድርጉልን ይላሉ። ሰው የእኔ ስራ አይዲያው ከኮንሴፕቱ ከተጀመረበት ጀምሮ ይሀ በተግባር ከእቃ አቅራቢዎቻችን እስከሚመጣ ድረስ ያለውን እቅድ ማውጣትና በተግባር ላይ መተርጎም ማለት ነው። በጣም እናመሰግናለን። ውይይቱን እዚህ ላይ ገታ እናድርገውና የእናንተን የአድማጮቻችንን አስተያየት እናሰማ። ውይይቱ በፌስቡክ መተላለፍ ከጀመረ ጀምሮ የፌስቡክ ተሳታፊዎቻችን በርካታ አስተያየቶቻችሁን እየሰጣችሁን ነው። የዘወትር የጋቢና ቪዮ የተከታያችን ሀኒ ቆንጆ በጣም ጥሩ ውይይት ነው ቢረዝም እናዳምጣለን ብላናለች። ሉሲ ዘለቀ በጣም ደስ የሚል ፕሮግራም ነው በዚሁ ቀጥሉ በርቱ ሲል አስተያየቱን ሰጥቷል። እናመሰግናለን። ሰለሞን ብርሃኔ ነጋሽ ጥሩ ዝግጅት ነው። መንፈሳችን ብርቱና ጠንካራ ሰዎችን ምርጥ፣ ጥሩ ጀግና እና ታታሪ የኢትዮጵያውያን ምሳሌ የሆኑ ሰዎችን በማቅረባችሁ በጣም ደስ ይላል የሚሉ አስተያየቶቻቸውን ሰጥተውናል። ሁሉንም እናመሰግናለን። አቶ አመሴ፣ አሁን ስናወራ እንግዲህ ቦይንግ በጣም ትልቅ ኩባንያ ነው ብለን ስንል ጭንቅላታችን ውስጥ የሚቀመጠው ነገር አለ። ግዙፍ ኩባንያ ነው። ግን ምንድን ነው ያ ግዙፍ ኩባንያ ብለን ስንል ደግሞ ያው የአውሮፕላን ነገር ቀድሞ ይመጣል። ግን እንደ ምን ያህል ነው ግዙፍነቱ? በወይንግ ትልቅ ኩባንያ ነው። ግዙፍ የሚያደርገው አንደኛ በጣም ግሎባል። በተለይ በወይንግ ሁለት አይነት ስራ አለው። ኮመርሻል አውሮፕላን የንግድ አውሮፕላኖችን መስራት እና ማከባበል አለ። ደግሞ በዲፌንስ በኩልም እንደዚሁ ሰፊ ክፍል አለው ወደ በአርሳሳንት አሁን ወደ መቶ ስልሳ ሺህ ሰራተኞች አሉት። በአብዛኛው በአለም ውስጥ ሜይ ቢ ከመቶዎች በሚቆጠር ሀገሮች ውስጥ የቦይንግ ረፕሬዘንታቲቭ ሰዎች አሉ። ሌላው ደግሞ ትልቅ የሚያደርገው ቦይንግን አለም አቀፍ የሰፕላይ ምንድን ነው አቅራቢዎች አሉት። ሁሉን ነገር ቦይንግ ብቻውን አይሰራም። እያንዳንዱ የአውሮፕላን ክፍሎች የተለያዩ አቅራቢዎች ይሰራሉ እና እና እነዛ አቅራቢዎች ደግሞ ሲጨመሩ ኢንፍሉንሱ የቦይንግ በጣም ሰፊ ነው። በጣም እስከ አምስት መቶ ሺ ድረስ የሚደርሱ የተለያዩ እንግዲህ በተለያየ ደረጃ ያሉ አቅራቢዎች ደግሞ ድርጅቶች አሉ። እሱ ሁሉ እንግዲህ ያጠቃለለ ሰፊ ድርጅት ነው። በዓለም ላይ ደግሞ በመስኩ በተለይ በኮመርሻል ዘርፉ በላስት ፊዩስ አንደኛ በዓለም የሚባል ነው በአመት የሁለቱም ደረጃ፣ የረቨኑ ደረጃ፣ የአውሮፕላን ዴሊቨሪ የማድረግ ደረጃ ሁሉ መለኪያዎች አሉ። በዛ ሁሉ ሲሆን የመጀመሪያው እና ያ ነው ትልቅ የሚያደርገው። ሌላው ግን ትልቅ ትኩረት የሚሰጠው እና የሚያደርገው ስራው ብቻ ሳይሆን የሰው ኃይልም ግሎባል እንዲሆን ይፈልጋል። በጣም ከብዙ ሀገሮች የመጡ ሰራተኞች አሉ። በተለያየ ሀገሮች ባሉ ቅርንጫፎቹ የሀገሩን ሰዎች በመቅጠር የሰው ኃይሉም እንዲሁ ግሎባል እንዲሆን በማድረግ የሚገኝ ድርጅት ነው። እንግዲህ እዚህ ትልቅ ድርጅት ውስጥ ያንተ እንደ ድርሻ ምንድን ነው? ምን ያህል ለዚህ ለትልቁ ማኔጅመንት የቀረበ ስልጣን ነው ያንተ የምክትል ፕሬዚዳንትነት ስልጣን ወይ? ብዙ ምክትል ፕሬዚዳንቶች አሉት እንደሌላው አንዳንድ መስሪያ ቤቶች በተለይ በሀገራችን እንዳሉት ምክትል ፕሬዚዳንት ለጥቂት ሰዎች የተወሰነ ነው እና ትልቅ ነው ለምሳሌ በኢትዮጵያ ኤርላይንስ በነበርኩበት ጊዜ ምክትል ፕሬዚዳንት ማለት ቢ አለው እንግዲህ አስር ምምንደርስ አይመስለኝም። እዚህ ግን ብዙ ብራንች ስላሉ ብዙ ቅርንጫፍ ስላለው የየቅርንጫፉ የየድፈረንት ዝ ሰፖርት የሚሰጠው ክፍል የሁሉም ምክትል ፕሬዚዳንት ሲሆን እየሰፊ ነው ያ እንዳለ ሆኖ እንግዲህ የእኔ ስራ በተለይ ለቦይንግ ትልቁ ማርኬት የሚባለው ኤዥያ ፓስፊክ ቻይናን ጀምሮ ኤዥያ ፓስፊክ እና ወይም ልዩ ትኩረት የሚሰጥበት ኤሪያ ነው። እዛ ክፍል ነው እንግዲህ ላለፉት ስድስት ሰባት ዓመታት የሰራሁት የሽያጭ ኃላፊ ሆኜ እዛ ላለፉት አራት አምስት ዓመት ሰርቻለሁ። በራሴም በሽያጭ እንዲው ሰርቻለሁ። አሁን ደግሞ የዛ አካባቢ እነዚህ እንግዲህ የገዙት ብዙ ደንበኞች አሉ። እነሱ ደግሞ የገዙትን ነገሮች በስነስርዓቱ። አውሮፕላናቸውም አገልግሎቱን እንዲያገኙ ማድረግ ነው የኔ ኃላፊነት። የአውሮፕላን ስራ በተለያየ መንገድ ስራ በጣም ካፒታል ኢንቴንሲቭ ነው፣ ብዙ ገንዘብ ይጠይቃል። አውሮፕላን በጣም ውድ ነገር ነው። የአውሮፕላኖች ከተገዙ በኋላ ሁል ጊዜ በስራ ላይ መዋል አለባቸው። በተቻለ አውሮፕላን መሬት ሆነ ማለት ኤ ኦ ጂ እንለዋለን፣ በጣም ትልቅ ክራይሲስ ነው፣ መሆን አይፈቀድም። ምክንያቱም ብዙ ገንዘብ በመቶ ሚሊዮኖች የሚቆጠር ዶላር ነው መሬት ላይ ሆኑ ምርት ላይ ሳይሆን ማለት ነው። ስለዚህ የኔ ስራ ያ እንዳይሆን ደንበኞቻችን የገብስ ፕላን ወደ ስራ ላይ በትክክል እንዲያውሉት የሚያስፈልጋቸውን ሁሉ ሰፖርት ማመቻቸት ነው። በዚህ ሰርፊ ሰዎች አሉ ያንን የሚሰሩ በተለይ እኔ ያንን አቴንሽን የኤግዘክቲቭ ሌቨል አቴንሽን መስጠት ነው። በተለይ አንዳንድ ደንበኞቻችን በማደግ ላይ ያሉ ደንበኞች ስፔሻል አቴንሽን ያስፈልጋሉ፣ ፎከስ ያስፈልጋቸዋል። ያንን ማበረታታት ለደንበኞቻችን ስፖርትስ ፐርሰን እንደ አምባሳደር የመሆን ለእነሱ አድቮኬት ማድረግ አይነት ስራ ነው እና በጣም ኢምፖርታንት ስራ ነው ለከስተማሮቻችን። በተለይ ደግሞ በማደግ ያለ ማርኬት ስለሆነ ኤዥያ ፓስፊክ፣ ያ ደግሞ የበለጠ ቻለንጅ የሚያደርገው ሌላ ኢትዮጵያዊ ያለ በምክትል ፕሬዚዳንትነት ደረጃ ፖይንት ውስጥ ወይ አንተ ተጠራጠርክ።

አሁን የሚሰራው ስራ ሪስፖንሲቢሊቲው ኃላፊነት የምንድን ነው? ልክ አንበሴ እንደተናገረው አውሮፕላኖቹ ከተሸጡ በኋላ የምትረገው ውጭ ካስተመሮቻችን ያ አውሮፕላን ኤርላይኑ በፈለገበት ሰዓት ማብረር እንዳለበት እና የሚያስፈልጋቸውን ደግሞ እቃዎች ቲም ማቅረብ አለብን እና የእኛ ሪስፖንሲቢሊቲ ምንድን ነው? ኢንቨንቶሪ ማነጅ ማድረግ አለብን። ስንት እቃ ነው የዚህ እቃ አሁን ለምሳሌ የአንድ የአሎፕራን የጎማ የመስተዋት የሆኑ የመድሀኒቱ የሆነ ነገር ያ መስተዋት አለን ወይ ኢንቨንቶሪ ስናገኝ፣ አሁን ኤርላይቶች ደውለው ይሄ እቃ ያስፈልገናል አሎፕራናችን ይሄ እቃ ጎደለ ሲሉ፣ እኛ ወዲያውኑ ያንን እቃ መላክ አለብን። እሱ ነ ኛ ሪስፖንሲቢሊቲ ማለት ነው። ትወዷዋል ስራህን? በጣም ወዷዋለሁ። እኔ እንዳልኩሽ ቅድም የኤቪዬሽን ፍቅር ስለአለኝ ስራው በጣም ቆንጆ ነው፣ ደስ ይላል፣ ቻለንጂንግ ነው እና ደግሞ በየቀኑ ብዙ ነገር እንማለት ነው አሁን ለምሳሌ ለምሳሌ የሰራፖር ሰበናሮ ብራንድ ነ ትልቋሉ ብራንድ ያለው ብራንድ ስድስት ሚሊዮን ፓርት ነው ያለው እቃዎች ነው ያናለው ብራንድ ለመስራት አንድ ምስቁች ነው ማለት ስድስት ሚሊዮን እቃዎች ናቸው። እና ያንን እቃ ያ አውሮፕላን መቼ ነው ይሄ እቃ ይሰበረው? ሲሰበርስ መቼ ነው እኛ ያንን እቃ ኢንቨንቶራችን ውስጥ የምንሰጠው? እና ያ ኤርላይን ደውሎ ይሄ እቃ ሲያስፈልገናል ሲል እኛ እሱን ማቅረብ አለብን። እና አንዱን አውሮፕላን አውሮፕላን አድርጎ ለማውጣት ነው ስድስት ሚሊዮን ስድስት ሚሊዮን እቃ ያስፈልጋል። እና የእሱን አናላይዝ አድርገን ይሄ ኢንቨንቶ መያዝ አለብን

ውይይቱ አልተቋጨም። ክፍል ሁለት በነገው ምሽት ይቀርባል። የጋቢና በመንገድ ላይ ጉዞ አዘጋጅ ፂዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ።